የአውሮፓ ህብረት የኢትዮጵያ መንግስት ከሁሉም የባለድርሻ አካላት ጋር በመወያየት ለችግሮቹ ፖለቲካዊ መፍትሄ እንዲያበጅ ሲጠይቅ ይህ የመጀመሪያው አይደለም። ይሁንና የአሁኑ መግለጫ ልዩ የሚሆነው በአገሪቱ እየታዩ ያሉት ብሔር ተኮር ግጭቶች አሳሳቢ በመሆናቸው ነው ይላሉ ወይዘሮ ካትሪን ለዶቼ ቬሌ በሰጡት አስተያየት። ር ር ር ቀና ሳምንታ በተለያዩ ዩኒቨርስቲዎች የተከሰቱት ቡከቶችና በተለያዩ የአገሪቱ ክፍሎችም ግጭቶች ተከስተው የበርካታ ሰዎች ህይወት ማለፉ አሳስቦናል። ከሁሉም በላይ ደግሞ ግጭቶቹ ብሔር ተኮር መሆናቸው አሳሳቢ ነው። ህብረቱ ከሁሉም በፊት በግጭቶቹ ሰለባ ለሆኑት ቤተሰቦች የተሰማውን ሐዘን በመግለጽ የተፈጸሙት ግድያዎችም በገለልተኛ ቡድን እንዲጣራ ጥሪ ያቀርባል ብለዋል። የኢትዮጵያ መንግስት በተለይ ባለፉት ጥቂት ዓመታት የመብት ጥያቄዎችን በሚያነሱ ዜጎቹ ላይ በሚወስደው የኃይል እርምጃ ሲወቀስ መቆየቱ የሚታወስ ሲሆን የአውሮፓ ህብረት መንግስት ችግሮቹም ከሚመለከታቸው ክፍሎች ጋር ቁጭ ብሎ በውይይት እንዲፈታ ዛሬም የሚያሳስብ መሆኑን ወይዘሪት ካትሪን አስታውቀዋል። በእኛ እምነት የህዝብስችና ጥያቄዎች በሰላማዊ መንገድ ሊፈቱ የሚችሉት ሁሉም የሚመለከታቸው ክፍሎች በሚሳተፉበት ሁሉ አቀፍ ውይይት ብቻ ነው በማለት ከተቃዋሚዎችና ሌሎች ከሚመለከታቸው አካላት ጋር የመወያየትን አስፈላጊነት አስምረውበታል። ይሁን እንጂ የኢትዮጵያ መንግስት ይህን የሁሉ አቀፍ ውይይትን አስፈላጊነት በወጉ መልስ ሰጥቶት እንደማያውቅ ነው ታዛቢዎች የሚናገሩት። መንግስት ይህን ጥያቄ ወይ አይቀበለውም አሊያም ከራሱ ፓርቲ ተቀጥላ ከሆኑ ተቃዋሚ መሰል ፓርቲዎች ጋር ተወያየው በማለት ይልቁንም ችግሮቹ እንዲቆዩ እንደሚያደርግ ነው ታዛቢዎቹ የሚናገሩት። ዶች ቬሌ ቃል አቀባይ ካትሪንን የኢትዮጵያ መንግስት ህብረቱ ሲያቀርብ የቆየውን የሁሉ አቀፍ ውይይት ጥያቄ እስካሁን እንዳልተቀበለና ሌሎችንም ለምሳሌ የዶክተር መራራ ጉዲናን የመፍታት ጥያቄ ሁሉ ችላ በማለት ይታወቃልና ከተለመደው መግለጫ ውጭ የሚቀርቡለትን ጥያቄዎች እንዲቀበል ለማድረግ የሚያስችል አዲስ ስልት ወይንም ዘዴ ተቀይሷሉ ወይ በማለት ላቀረበላቸው ጥያቄ ሲመልሱ፣ የአውሮፓ ህብረት በሁሉም ደረጃ ካሉ የመንግስት ባለስልጣናት ጋር መደበኛ የሆነ ግንኙነት አለው። ከተቃዋሚዎችና ከሲቪል ማህበራት ጋርም እንደዚሁ ግንኙነቶች ጥረቶችን እናደርጋለን። ስለዚህ ለውይይትና ሰላማዊ መፍትሄ በሁሉም ወገኖች ላይ የምናደርገውን ግፊት እንቀጥላለን በማለት የውይይትና ድርድር ጥያቄዎችን መግፋትና ለመቀበል ችግሮችን ከሚያባብስና የበለጠ ዋጋ ከሚያስከፍል በስተቀር ጥቅም እንደሌለው በመግለጽ የኢትዮጵያ መንግሥት ውይይትን ዋና የችግሮች መፍቻ ዘዴ አድርጎ እንደሚቀበል ያላቸውን ተስፋ ገልጸዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ